ሰላም እንላለን። ሻምበል እንደት ነህ? ሀሎ ሀሎ፣ እንደምናሉ። እንደምናለህ። ደህና ደህና አሉ። አዲሱ ደህና ናችሁ ወይ? እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አሁን እንዴት ነህ? ምን ለውጣለህ? ባለፈው የተሳሳተ ዜና አንብበን ቅርታ እንጠይቃለን። ሚህ የሚጨምር አይነት ነው የሚሆነው እንዲህ አይነት ነገር ምን ይደረግ፣ ምን ይደረግ፣ ከሰው ስህተት አይጠፋም። እንዴት ነህ አሁን? ደህና ነኝ እግዚአብሔር ይመስገን፣ እየታከምኩ ነኝ፣ ደህና ነኝ። ትናንትና ትንሽ ደከም ብለህ ነበር ሳልነበረው፣ አሁን ደግሞ ትንሽ አላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን? ልክ ከቀን ወደ ቀን እየተሻለኝ ደህና ነኝ፣ በጣም ደህና ነኝ፣ ይሻለኛል። በ አስራ ዘጠኝ መቶ ሰባ ሁለቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻሉ። ሻምበል ዛሁን ደህና ነው ሁኔታው? ያው እንግዲህ አንዳንዴ ይሻለዋል፣ አንዳንዴ ደግሞ ይነሳል። ወደ ላይ ወደ ታች የሚል ነው በሽታው። ጸባውም እንደዚህ ነው። የበሽታው ምንድን ነው? በሽታው ማለት ይቻል ይሆን እንደው አድማጭ ማወቅ። አዎ፣ በሽታው በምህፃረ ቃል አይፒኤፍ ይባላል። ወደ አማርኛ ስንተረጉመው ያልታወቀ የሳምባ ቁስል ነው የሚሉት በአጠቃላይ። እና ይሄ በሽታ ምን ያደርጋል? ዲስፒኒያ ይሉታል የትንፋሽ እጥረትን ይፈጥራል። ስለዚህ ይሄ የትንፋሽ እጥረት የተፈጠረው እሱ በሁለቱ ሳምባዎች ላይ በደረሰው ቁስል ነው። የእሱ ደግሞ ከቁስልም አልፎ ሁለቱም ላይ የመሰንጠቅ ምልክት ያሳያል። ያ የትንፋሽ እጥረት ስለሚፈጥርበት በዚህ የትንፋሽ እጥረት ምክንያት በኦክሲጂን እየተረዳ ነው ያለው። ሁለት ኦክሲጂን ነው፣ አንዳንዴ ሁለት ኦክሲጂን ይወስዳል። ኖርማል አንድ ኦክሲጂን ይዞ መሄድ አለበት፣ ሁልጊዜ የትም ሲሄድ። አሁን የመነቃነቅ ችሎታ ያነሰ ነው ብዙ ጊዜ አልጋ ላይ ነው የሚያሳልፈው። እነቃነቃለሁ ብሎ ለምሳሌ ወደ መጸዳጃ ክፍል ሄዶ ከመጣ ለአንድ ለግማሽ ሰዓት ወይንም ከዛ በላይ እንደገና፣ ሐኪሞቹ ተሰብስበው የተለያዩ አይነት ደጋፊ መድኃኒቶችን በመስጠት እንደገና ወደ በኦክሲጅኑ ድጋፍ ወደ ኖርማል የሆነ ያተነፋፈስ ወይንም ደግሞ የዚህ የትንፋሽ እጥረቱን በማካካስ ወደ ጥሩ ማውራት ጥሩ መናገር ይችላል። አሁን ትናንትና፣ ለምሳሌ አንተ በደወልክ ጊዜ አንተን ለማነጋገር አልቻለም አልቻለም ነበር። ልክ ነው። በጣም ተነስቶበት፣ ሐኪሞቹ አካባቢው ነበሩ እና ድጋፍ እየሰጡት ነበረ። የተለያየ መድኃኒት ይሰጡታል እና ያለው ሁኔታ ህክምና ይሄ ነው። መልካም አዲሱ እንግዲህ እንዲህ በወዳጅነት በጠና በታመመበት ሁኔታ የሚረዱትና አቶ ታምሩ ተስፋዬን የመሰሉ ሰዎች ለብርታቱም፣ ቅድም እንደገለጸው ደግሞ የተሻለ ህይወት ውስጥ እንዲቆይ ማድረግ ላይም ትልቅ እገዛ ነውና እናመሰግናለን፣ በበኩላቸው በጣም እናመሰግናለን። ታምሩ በነገር ላይ እንግዲህ እኔ ታምሩ ነው የምለው፣ በጣም ተጠባቀዋለሁ። ቶሮንቶ ከተማ ውስጥ በኢትዮጵያውያን ማህበረሰብ ውስጥ የታወቀ ሰው ነው። ቅንነት ያለው ብዙ ሰው የሚረዳ ሻምብልን ብቻ አይደለም፣ አንጋፋውን ጋዜጠኛ አሁን በጣም ታሞ ያለውን ጋሽ ሳሙኤልን ማለት ሳሙኤል ፈረንጅን፣ እነዚህ የመሳሰሉ ሰዎችን ታምሩ ይከታተላል እና በቶሮንቶ የስፖርትን ውስጥም ንቁ ተሳትፏለሁ። እንደውም አንድ ጊዜ ቡርኑን ይዞ ልከርለም እንዴ፣ ቡርኑን መርተህ መጥተህ ነበር አንድ ጊዜ በዚህ በሰሜን አሜሪካ ስፖርት ፌዴሬሽን ውስጥ እና በጣም እናመሰግናለን ታምሩ፣ እግዚአብሔር ይስጥልን። እናመሰግናለን። እሺ፣ እኔም አመሰግናለሁ። ከ1972 የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤት ስመገናናው ሻምበል ምሩጽ ይፍጠር ጋር ያደረግነውን ሰፊ ቃለ ምልልስ በሌላ ጊዜ እናቀርባለን።